ፕሮፌሰር ግላውዲዮስ አሪያ ኢትዮጵያና አፍሪካን የተመለከቱ በርካታ መጽሐፍትን አበርክተዋል። ለኢትዮጵያ የሚበጅ ስትራቴጂ መቀየስ የሁላችንም ኃላፊነት ነው የሚል ጽኑ አቋም በጽሁፎቻቸው ሲያራምዱ መቆየታቸውን የገለጹት ፕሮፌሰር ግላውዲዮስ ኢትዮጵያ አሁን ከገባችበት ምስቅልቅል ሁኔታ ለመውጣትና ህልውናዋን ለመታደግ አገራዊ አጀንዳ ይዞ መንቀሳቀስ ይገባል ብለዋል። በተለይ ምሁር የሚባል በተለይ አመለካከቱ ሰፋ ያለና ተራማጅ ከሆነ እነዚህን ነገሮች እንዴት እናስወግድ ሀገሪቷን እንዴት እናድን ብሎ ማሰብ ይኖርበታል። ተለቅ ባለ ሀገራዊ አጀንዳ ይዞ መንቀሳቀስ ይኖሩበታል። እኔ አጋጣሚ ሆኖ እንግዲህ በብሔር ከተባለ የትግራይ ሰው ነኝ፣ ግን ኢትዮጵያ ምን በዛ ብማ በኒውዮርክ ሌላ ማህበር አለን፣ ፓን አፍሪካ፣ የአፍሪካ ሙሉ ትንሽ ሰፋ ያለ አመለካከት ነው ያለኝ። ማንነትን አስመልክቶ በተለይ ዳያስፖራ ኢትዮጵያዊ መላቀቅ አለበት ከዚህ ከአነስተኛ አመለካከት አሜሪካ የኢትዮጵያ ተፋላሚ ኃይላት ተኩስ አቁመው ውይይት እንዲጀምሩ የምትጫወተውን ሚና በተመለከተም የሚስማሙበትና የሚደግፉት እርምጃ መሆናቸውን የታሪክና የፖለቲካ ሳይንስ ምሁሩ ተናግረዋል። ባይደንም ብዙ ጊዜ ብሎታል እንደዛ የኢትዮጵያ አንድነትና ሉዓላዊነትን መጠበቅ እንፈልጋለን ነው ያሉት። አዝማሚያ በጣም አደገኛ ነው። አሁን እንደምናየው ያለ ነው። በአንድ በኩል ጣልቃ መግባታቸው እኔ በመሰረቱ ምስማማበት ነው። በአንድ ሀገር ጣልቃ ገብቶ ሌላ ሀገር እንዲሰራል ተቅጅ ሳይሆን እኔም በበኩል ስለሰጋሁ ነው። የኢትዮጵያ አንድነት እና ሉዓላዊነት ሀገሩ የታሪክ ሀገር ነው። ዝም ብሎ መበተን የለበትም ብዬ በብዙ መድረኮች ተናግሬያለሁ። ምናልባት እነ ብሊንከን ወይም ባይደን በጥቅማቸውም ቢሆንም ቅሉ ታስበ መንገድ የሆነ ሰላም ፈጥሮ ሀገሪቷን ከጥፋት ምትድንበት መንገድ ሊፈታ ይችላል። እንዲህ አርጌ ነው ማየ። እንግዲህ ባጭሩ ችግሩ በሰላማዊ ሁኔታ ሊፈታ የሚችልበት እድል ምን ያህል ነው ተብሎ ለቀረበላቸው ጥያቄ ሲመልሱም ምኞታቸው ቢሆንም በተጨባጭ የሚታየው ሁኔታ ግን ተስፋ ያለው አይመስልም ብለዋል። እናም ችግሩ በኃይል መቋጫ እንደሚያገኝ ግምታቸውን አስቀምጠዋል። በሌላ በኩል የኢትዮጵያና የኤርትራን ነባራዊ የፖለቲካ ሁኔታ የሚከታተሉት ዶክተር ብሬ ሀብተ ጊዮርጊስ አሜሪካ በቀጣናው ያላት አስተዋጽኦ የሚዋጥላቸው አይደለም። የአሜሪካ ፍላጎት ወይም ሮል በአሁኑ ጊዜ ምንድነው ብለ የጠየቅነው እንደሆነ ሰላም ለማምጣው ነው ወይስ ሰላሙን ለማበላሸት የችግርና የጦርነት አካባቢ እንዲሆን ለማድረግ ነው? ሁለቱ ሀገሮች በተለይ ኤርትራና ኢትዮጵያ ከስንት ዘመን ኦልሞስት ለኛ ግማሽ እድሜ የሚያክል የወሰደ የፈጀ ጦርነት እና ብዙ ዝግብ አሳልፈው በሰላም መኖር በሚጀምሩበት ጊዜ እነሱም ለመከፋፈል ሁለተኛ ደግሞ ለምን አንድ ላይ ሆናችሁ ብሎ ነው እንግዲህ ሁሉ ነገር እየተነሳ ያለው እና ወደ እንደገና ተመልሶ ወደ ጦርነትና ወደ ችግር ለማስገባት የሚደረግ የሰይጣን ስራ ነው ይሄ፣ እንጂ ሰላማዊ ፍጡር ስራ አይደለም እና አሜሪካ የዚህ አይነት ፕሮግራም አራማጅ ሆና ስትቀርብ በጣም የሚገርም ነገር ነው። ዶክተር በሬሄ እንደሚሉት አሜሪካ በኤርትራ ላይ አጠናክራ የቀጠለችው የማዕቀብ ተጽዕኖ በሀሰት መረጃ ላይ የተመሰረተ ነው። ውሸት የተፈጠረ እንደ እውነት ተደርጎ ይወራል። ከአሁን በፊት የተደረገው ነው የደገሙት፣ አሁን አዲስ ነገር አይደ ይህም እነሱ ፍላጎት ምንድን ነው ኤርትራ ምንም አይነት እርምጃ እንዳታደርግ ና እድገት እንዳታሳይ እና መንግስት ፌል እንዲያደርግ ወይ እንዲወድቅ ና በዛ ደግሞ ለውጥ እንዲመጣ የሚገፋፋ አይነት ነገር ነው የሚመስለው። ለዶይቼ ቬለ ለጥናቅለው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ